The Voice of America. የኢትዮጵያ የሰብአዊ መብት ኮሚሽነር ዶክተር ዳንኤል በቀለ ከአርቲስት አጫሉ ግድያ ወዲህ በተለያዩ ምክንያቶች አዲስ አበባ ውስጥ የታሰሩ እስረኞችንና ጋዜጠኞችን አዲስ አበባ ፖሊስ ኮሚሽን ስር በሚገኝ ማቆያ ሄደው የጎበኟቸውና ብዙዎቹንም ያነጋገሯቸው መሆኑን ለአሜሪካ ድምጽ ተናግረዋል። አቶ ጃዋር መሐመድ አቶ በቀለ ገርባ አቶ እስክንድር ነጋና ሌሎችም ካነጋገሯቸው መካከል መሆናቸውን ገልጸዋል። ታሳሪዎች በቁጥጥር ስር በዋሉበት ጊዜም ሆነ ወደ ፖሊስ ጣቢያ ከተወሰዱ በኋላ ስለደረሰባቸው የአያያዝ ችግር የነገሯቸው መሆኑንም ጠቅሰዋል። በሌላ በኩል ሰሞኑን ከፍተኛ ችግር ተከስቶባቸዋል የሚባሉትን እንደ ሻሸምኔ ምዕራብ አርሲ፣ አርሲ ነገሌ አካባቢ ተፈጽመዋል የተባሉትን የሰብአዊ መብቶች ጥሰቶች እየተከታተሉ መሆናቸውንም አውስተው በቅርቡ የደረሰውን ጉዳት መጠንና የሰብአዊ መብቶች ጥሰት አይነት ለይቶ ለመዘገብ ለወደፊትም መደረግ የሚገባውን ምክረ ሀሳብ ለማቅረብ አጥፊ የሆኑ ወገኖችን ተጠያቂነት ለማረጋገጥና ምርመራም ለማካሄድ በዝግጅት ላይ መሆናቸውን ገልጸዋል። ደረጀ ደስታ አጭር ዘገባ አለው። የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ ባለፈው አርብ እስረኞችን ጎብኝተዋል። አብዛኛዎቹ ታሳሪዎች በቁጥጥር ስር በዋሉበት ጊዜም ሆነ ወደ ፖሊስ ጣቢያው ከመጡ በኋላ አንደኛው በስፋት ወርቶ የነበረው ነገር ድብደባ ተፈጽመባቸዋል፣ አካላዊ ጥቃት ተፈጽመባቸዋል፣ የአካል ጉዳትም ደርሶባቸዋል የሚል ተናፍሶ ስለነበረ አንደኛው ለማድረግ የሞከርነው ይሄ ትክክለኛነቱን ለማረጋገጥ ነበረ እና በተለይ አቶ ጀዋር መሀመድ ወይም አቶ በቀለ ይሄ ፈጽሞ እንዳልደረሰባቸው ሲያዙም በስነ ስርዓት በተሞላበት መንገድ እንደነበረ የተያዘ ወደ እስር ቤት ከመጡም በኋላ ይህን የመሰለ አካላዊ ጥቃት ወይም ድብደባ እንዳልተፈጸመባቸው በደንብ አረጋግጠውልኛል። ሌሎቹም ሁሉም እስረኞች ተመሳሳይ ነገር ነግረውኛል ማለት ይቻላል። አቶ እስክንድር ነጋና አንድ ደግሞ አቶ ሸምሰዲን ጣሃ ጣሃ ከሚባሉ ታሳሪ በስተቀር አቶ እስክንድር ነጋ እና አቶ ሸምሰዲን ጣሃ የሚባሉ የአቶ ጃዋር ጋራ ኦሮሚያ ሚዲያ ኔትወርክ ላይ የኤዲተር እንደሆኑ ነው እንደነበሩ ነው የገለጹልኝ። ሁለቱ ብቻ በታሰሩበት ወቅት ድብደባ እንደተፈጸመባቸው ገልጸውልናል። ከሁለቱ በስተቀር ማለትም ከአቶ እስክንድር ነጋ እና ከአቶ ሸምሰዲን ጣሃ በስተቀር ሌሎቹ ታሳሪዎች በእስሩ ወቅትም ሆነ ወደ እስር ቤቱ ከመጡ በኋላ የዚህ አይነት ተገቢ ያልሆነ አያያዝ ተፈጽሞብናል የሚል ቅሬታ አላቀረቡልንም። ዶክተር ዳንኤል አብዛኞቹ ታሳሪዎች ያቀረቡት ቅሬታ ከቤተሰብ ጋር ቶሎ ለመገናኘት ስልክ ለመደወል ስንቅና ልብስ በቶሎ ለመቀበል አለመቻል መሆኑን ገልጠዋል አሁን ከዚህ ከኮሮና በሽታ ጋር ተያይዞ የወጣ አስቸኳይ ጊዜ አዋጅና ደንብ አለ። በዚያ ደንብ መሰረት የኮሮና በሽታ ስርጭትን ለመከላከል ከብለው ከተቀመጡት ገደቦች ውስጥ አንዱ በእስር ቤቶች እና በፖሊስ ጣቢያዎች የሚደረጉ ጉብኝቶች ተከልክለዋል እና በዚህ ነገር የተነሳ ቤተሰብ ታሳሪዎችን እንደልብ አይመለከትም ስንቅን ለማቅረብ በተለይ ፖሊስ ጣቢያ ውስጥ ከሆኑ ስንቅን ለማቅረብ ሚናዎች አስቸጋሪ ሆኗል። ስለዚህ ይህ ነው በጣም ትልቅ አሳሳቢ የሆነው ችግር። በተወሰነ መጠን ፖሊስ ጣቢያው ይህን ችግር ለመፍታት ጥረት እያደረገ እንደሆነ አስረድተውናል እና አንዳንዶቹም ታሳሪዎች በተለይ አቶ ጃዋር፣ አቶ በቀለ ገርባ እንደዚህ ከቤተሰብ ምግብ እንደመጣላቸው ነግረውናል። ግን ይህ በተለይም ምግብ ማቅረብ ጉዳይ ሁሉንም እስረኞች የሚመለከት አሳሳቢ ችግር ስለሆነ በተቻለ መጠን በሽታውን ስርጭት ለመከላከል የሚወሰደው የጥንቃቄ እርምጃ እንደተጠበቀ ሆኖ ምግብና ልብስ ከቤተሰብ ሊቀርብ የሚችልበትን መንገድ ለመፈለግ ጥረት እንዲደረግ ምክረ ሀሳቡ አቅርበን እየተከታተልን ያለነው ጉዳይ ነው። አቶ እስክንድር ነጋና የኦኤምኤን ጋዜጠኛ አቶ ሸምሰዲን ጣሃ ላይ ደርሷል የተባለው ድብደባ ለመሆኑ ታሳሪዎቹ በዚህ ጉዳይ ላይ ምን ብለዋል? እስሩ በተፈጸመበት ጊዜ ነው ብለው የነገሩን አቶ እስክንድር ነጋ ግን እስሩም ሲፈጸም ከቢሮ ነበር የታሰርኩት ነው ብለው የነገሩን እና ሊያስሩን የመጡት ፖሊሶች ቢሮ ውስጥ በሚያስሩኝ ወቅት ድብደባ ፈጽመውብኛል ብለው ነግረውናል። እንዲሁም ፖሊስ ጣቢያን ከወሰዱኝ በኋላ ልክ ፖሊስ ጣቢያን እንደደረስኩኝም እንደዚሁ ዱላ ደርሶብኛል ብለዋል። በፖሊስ በኩልም ስለ ሁኔታው ማብራሪያ ጠይቀን ነበረ። በፖሊስ በኩል እንደተገለጸልን በእስሩ ወቅት ትንሽ አለመግባባት እና ግጭቶች ወይም መጠነኛ ፍጥጫ ተፈጥሮ እንደነበረ ነው የነገሩን እና የተወሰነ የሀይለ ቃል ውጥን እንደነበረ ነው የሚነግሩን። ይህንን መልሰን ከአቶ እስክንድር ጋር ለማረጋገጥ አልቻልኩኝ። አቶ እስክንድርን ካነጋገርኩ በኋላ ነበረ ፖሊሶችን ያነጋገርኩት። ግን ምን ለማለት ነው? በአንድ በኩል አቶ እስክንድር ያው ይህ ድብደባ ተፈጽሞብኛል ብለው ገልጸውልናል። በሌላ በኩል ፖሊሶች ደግሞ በእስሩ ወቅት ግጭትና አለመግባባት ተፈጥሮ እንደነበረ ጠቅሰዋል። ስለዚህ ተወሰነ ግጭት የተፈጠረ እንደነበረ ግምት መውሰድ ይቻላል ከነገሩ ሁኔታ በመነሳት። ቢሆንም ግን በማናቸውም ጊዜ የፖሊስ ተግባር በተሟላ ስነ ምግባር እና ሰብአዊ መብቶችን በማክበር ሕግ ማስፈጸም ስርን ማካሄድ ከሆነ ስርንም በሕጋዊ እና ሰላማዊ መንገድ ማካሄድ ስለሆነ ኃይል መጠቀም ካስፈለገም ተመጣጣኝ ኃይል ብቻ መሆን ስላለበት የተከሰተው ነገር ምን እንደሆነ በተገቢው መንገድ ፖሊስ እንዲያጠራ ምክረ ሐሳብ ሰተናል የአቶ ሽምሰዲን ጣሀንን ጉዳይ ጨምሮ ማለት ነው። አቶ ሸምሰዲን ግን የገለጹልን በእስሩ ወቅት ነው ድገባ ተፈጽሞብኛል ብሎ የገለጹልን። የኢትዮጵያ ሰብአዊ መብት ኮሚሽን አሁን እየተፈጸመ ነው የሚባለውን የሰብአዊ መብት ጥሰት በሚመለከት ከፍተኛ ችግር ተከስቶባቸዋል የሚባሉትን አካባቢዎች አካባቢ ባሉ ቅርንጫፍ መስሪያ ቤቶቻችን አማካኝነት በተወሰነ መጠን ለመከታተል ጥረት እያደረግን ነው ብለዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።